በአማራ ክልል ምዕራብና ማዕከላዊ ጎንደር ዞኖች በርካታ የሰው ህይወትና ንብረት የጠፋበት ግጭት ከተቀሰቀሰ ወራት ተቆጥረዋል። ይህንን ግጭት ለማስቆም በክልሉ መንግስትና በጸጥታ ኃይሎች ጥረት ቢደረግም ችግሩ እየተባባሰ መጥቶ ብዙዎችን ለሞት ወደ ሃምሳ ሺህ የሚጠጉ ዜጎችን ደግሞ ከቤት ንብረታቸው ለመፈናቀል እንዳበቃቸው ነው የክልሉ የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ኃላፊ አቶ አሰማኝ አስረስ ለዲደብሊው የገለጹት በማዕከላዊ ጎንደርና በምዕራብ ጎንደር ዞኖች በተፈጠረው ግጭት ሚጠሰብ ህይወት አልፈዋል። መንደሮች እንደ መንደር ወድመዋል። በጣም በሺዎች የሚቆጠሩ ቤቶች ተቃጥለዋል። ወደ ሃምሳ ሺህ የሚጠጋ የሰው ኃይልም ቤት አልባ ሆኖ ተፈናቅሎ ነው ያለው። እዚህ የቀውስ ከጊዜ ወደ ጊዜ እየቀነሱ ሳይሆን እየጨመረ በምቃቱ ምክንያት ያው መንግስት ተፈጥሯዊ ግዴታው እና መንግስት የሚያስብለው ብለው ህግን የማስከበርና የህግን የበላይነት የማረጋገጥ ኃላፊነት ስለሆነ መንግስት ጉዳዩን በትኩረት ተመልክቶ የክልሉ መንግስት ኃይሉን አጠቃላይ አስተማርቶ ለመምራት ሲሞክር ነበር። በመሆኑም ችግሩ ውስብስብና ከግጭት ይልቅ የጦርነት ባህሪ እየያዘ በመምጣቱና ከክልሉ መንግስት አቅም በላይ በመሆኑ በአካባቢው አስተማማኝ ሰላም እስኪገኝ ድረስ የመከላከያ ሰራዊት እገዛ እንዲያደርግ ለፌዴራል መንግስት ጥያቄ መቅረቡን ኃላፊው አስረድተዋል። በጥያቄው መሰረትም ከትናንት ጀምሮ ግጭቱ በተቀሰቀሰባቸው አካባቢዎች የሰላሳ ሶስተኛው ክፍለ ጦር የሰራዊት አባላት መሰማራታቸውንም አመልክተዋል። እንደ ኃላፊው ከዚህ ቀደም ሀያ አራተኛው ክፍለ ጦር በቦታው ተሰማርቱ ተሰማርቶ የነበረ ሲሆን በታሳስወር 2011 ዓ.ም መተማ አካባቢ በመከላከያ ሰራዊትና በነዋሪዎች መካከል የሰው ሕይወት የጠፋበት ግጭት ከተከሰተው ወዲህ ሰራዊቱ ከቦታው መነሳቱን ጠቁመዋል። ከመደበኛው ሕግ የማስከበርና ሰላምን የማረጋገጥ ስራ በተጨማሪ አሁን የተሰማራው የሀገር መከላከያ ሰራዊት ከክልሉ የጸጥታ ኃይሎች ጋር በመተባበር የተወሰኑ ክልክላዎችን ያካተተ ስራ እንደሚሰራም ገልጸዋል። በዚህም መሰረት በጸጥታ ኃይሉ አስተማማኝ ሰላም እስኪገ እስኪገኝ ድረስ ከጎንደር መተማ መስመር ከመንገድ አምስት ኪሎ ሜትር ርቀት በቡድንም ይሁን በግል የጦር መሳሪያ ይዞ መንቀሳቀስ አይቻልም። በሁመራ መስመርም በተመሳሳይ ክልከላ የተደረገ ሲሆን፣ በጎንደር ከተማ ደግሞ ከጸጥታ አካላት ውጭ ህጋዊ ፈቃድ ያለውም ቢሆን ማንኛውም ግለሰብ መሳሪያ ታጥቆ እንዳይንቀሳቀስ እገዳ ተጥሏል ሲሉ አቶ አሰማኝ አስረድተዋል። ያም ሆኖ ግን በአካባቢው የአስቸኳይ ጊዜ አዋጅ ታውጇል ወይም የኮማንድ ፖስት ተቋቁሟል ማለት እንዳልሆነ አብራርተዋል። ይሄ ማለት ግን መታወቅ ያለበት ነገር የአስቸኳይ ጊዜ አዋጅ አልታወጀም። ኮማንድ ፖስት የሚባልም የለም። በዛ ማዕቀፍ ውስጥ የሚታይም አይደለም ትንሽ ከአስቸኳይ ጊዜ አዋጅ ከሚታወጅባቸው የተወሰኑ ትዕዛዞች መካከል አንዷን እና በጣም ትንሿን ነው የተተገበረችው። እሷ ናት ተግባራዊ የምትሆነው። ያ ማለት የአስቸኳይ ጊዜ አዋጅ አይደለም። ያ ማለት ሰው ልክ እንደ አስቸኳይ ጊዜ አዋጁ አይነት አሰራር አይደለም የሚኖረው። መደበኛ የሆነ የሰላምና መረጋጋት ይሰራል። ከነዚህ ክልከላዎች ውጭ ሕግን የተከተለ ሰላምና መረጋጋቱን የሚያግዝና ለሰፋዊና ዲሞክራሲያዊ መብቶች ቅድሚያ የሰጠ ስራ ይሰራልም ብለዋል። እነዚህን ክልከላዎች ተላልፎ የተገኘና በጸጥታ መደፍረስ ተሳትፎ ያደረገ ግለሰብም ይሆን ቡድን እንደ ኃላፊው ጠንከር ያለ ሕጋዊ እርምጃ ይወሰድበታል። እንደ ከዚህ ቀደሙ ሁሉ ለዘብተኛ የሆነ አቋቢ ይወሰዳል ማለት አይደለም። የፌዴራል መከላከያ ሰራዊት ተቂ የሆነ የሰው ኃይል የወታደር ስምሪት አስተማርቷል። የእኛም የፀጥታ አካላት የሰው ኃይል ስምሪት አድርገዋል። ስለዚህ ይህንን ህግ የሚያፈርስ ሁሉ እርምጃ ይወሰድበታል። እርምጃ ይወሰድበታል ማለት ህጋዊ የሆነ ካሄድ ከሄዶ ነው። በኃይል የመጣውን በኃይል ይመለሳል። በኃይል ከመጣ ህገወጥ ስራ ሰርቶ ያው በቁጥጥር ስር መዋድ ያለበት አካል ካለ በቁጥጥር ስር ይውላል ማለት ነው። እንደ አማራ ክልል ኮሚኒኬሽን ጽህፈት ቤት በምዕራብና ማዕከላዊ ጎንደር ዞኖች በተከሰተው ግጭት የተፈናቀሉ ሀምሳ ሺህ ሰዎችን ጨምሮ በክልሉ ከዘጠና ሺ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ከሰላምና ማረጋጋት ስራው በተጨማሪ እነዚህን ተፈናቃዮች በሚቀጥሉት ሁለት ወራት ወደ ቤት ንብረታቸው ለመመለስና ለማቋቋም መታቀዱም ተገልጿል። ነገር ግን ስራው በቢሊዮን የሚቆጠር ገንዘብ የሚያስፈልገው በመሆኑ ሁሉም የህብረተሰብ ክፍል ርብርብን እንዲያደርግ የክልሉ መንግስት ጥሪ አቅርቧል።